ስር በቆዩባቸው ጊዜያት ከዓለም አቀፍ ለጋሽ ድርጅቶች ተገቢውን እርዳታ እንዳላገኙ የሰሜን ወሎ ነዋሪዎች ገለጹ። የህዝቡ ቅሬታ ምክንያታዊ ነው ያለው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን አሁንም ዓለም አቀፉ ማህበረሰብ የተጎዱትን ህዝቦች መልሶ በማቋቋምና ፈጣን ድጋፍ በማድረግ እንቅስቃሴ የበኩሉን አስተዋጽኦ እንደሚያደርግም እንዲያደርግ ጠይቋል። መስፍን አራጌ ዝርዝራለው የህወሓት ኃይሎች ወደ ወልዲያ መቃረባቸውን ተከትሎ ስጋት ስለገባኝ አራት ልጆቼን ወደ አዲስ አበባ ልኬ ከባለቤቴ ጋር ያሳለፍኳቸው አምስት ወራት ፈታኝ ናቸው ሲሉ ነበር ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ ነዋሪ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የገለጹት የወልዲያ ቆይታችን በጣም ችግር ነበር። በተለይ መንግስት ሰራተኛው፣ የዕለት ቤተሰብ ያለው የዕለት ፐርሰንትን የሚል በጣም ችግር ነበር። የውሃ ችግር አለ፣ የወፍጮ ችግር አለ። ያን እንግዲህ ለመቋቋም ጠዋት ወረፋ ለያዝ ምንጭ ሂዶ ለመቅዳት ብዙ ይሰቃያል። ሌሊት በዘጠኝ ሰዓት ሁሉ ሄደው ወረፋ የሚይዟሉ በዘጠኝም ሄደው እስከ ቀኑ ስምንት ሰዓት ድረስ ይቆያል። ያው ውሎ ነው ለአንድ ጀሪካን የሚመጡት ያው ባህያም የሚሸጣለ ባህያ ውሃ እየመጣ አንድ ጀሪካን ሀያ ብር ሰላሳ ብርም የሚሸጠ ነበር። በተለይ የውሃ አቅርቦትና የወፍጮ አገልግሎት አለመኖር ህይወትን እንዳከበደባቸው ጠቁመዋል። በነዳጅ በሚሰሩ ወፍጮ ቤቶች አስር ኪሎ ጥሬ እህል ለማስፈጨት ከመቶ ብር በላይ ያወጡ እንደነበር በማስታወስ መክፈል የማይችሉት ግን በተለይ የወልዲያንና አካባቢውን ማህበረሰብ በማስተባበር ሰብአዊ ጉዳቱ የከፋ ደረጃ እንዳይደርስ በማድረግ የላቀ ሚና ተጫውተዋል በሚባሉት የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርምያስ ምልጃ በነጻ እንዲያስፈጩ መደረጉን አስታውሰዋል። ቀስ በቀስ የውሃ አቅርቦቱ መሻሻል ቢያሳይም ግብይት ማድረግ ሌላው ፈታኝ ጉዳይ እንደነበር ይናገራሉ። አስተያየት ሰጭዋ ገበያ ግን በጣም ችግር ነው ለመውጣት ገንዘብ ምን ስለሚዘርፉ። ማን ነው የሚዘርፈው? እነሱ ጁንታዎቹ ማለት ነው። ገበያ ሴል ፖርታ ይፈተሻል፣ የሴቱ ወንዱን ኪሱ ይፈተሻል። ያው እንደ አጋጣሚ አንዳንድ ሰው ካልሆነ በስተቀር ብር ይዞ መሄድ በጣም ፈቀቀል። ከዚህ በተጨማሪ የጤና ተቋማቱ በህዋት ኃይሎች በመዘረፋቸው ምክንያት በነፍሰ ጡር እናቶች እና መድኃኒት በሚወስዱ ህሙማን ላይ እስከ ሞት የዘለቀ ጉዳት ደርሷል ብለዋል። በሆስፒታል ደረጃ ብትሄድ በጤና መድኃኒት ቤቱ ሁሉ ተዘርፏል። ሆስፒታሉ አልጋ ሁሉ ተዘርፏል። ጭነውታል። አሁን በሽተኛ ብዙ ተወላዶች ሙተዋል። አሁን በኛ በኛ ቀበሌ እንኳን በእኔ መንደር ልበለው ሶስት ሰው መፈጥሮች ሙተዋል። ሪፈር የሚባሉት ወዳ ለማጣ ነው ለማጣ ለመሄድ ብዙ ገንዘብ ያስፈልጋል። መሄድ አይችሉም። ይሞታል። እንደገና በግፊት አሁን መድኃኒት እንትን ቢሉም ሐኪም ቢገኝም መድኃኒት አይገኝም። መመርመሪያ አይገኝም። አሁን ሰፈርም እንደዚሁ የሞቱ ሰዎች አሉ። እና በጣም አሳዛኝ የከፋ ጊዜ ነው። አክስታቸውን ለመጠየቅ ወደ ሰሜን ወሎ አሳንቃ ከተማ አቅንተው የነበሩ የአስራ አራት እና የአስራ ስድስት ዓመት ዕድሜ ያላቸው ሁለት ህተማቾች ህዋ አካባቢውን መቆጣጠሩን ተከትሎ ለአምስት ወራት ደሴ ከሚገኙት ወላጆቻቸው ተለይተው በስጋት ለመቆየት ተገደው እንደነበር ይናገራሉ። ወልዲያ ላይ በጣም ከባድ ነበረ። በጣም ነበር የሚዘገን ነው። ዶክተሮቹ ሚሊነር ምናምን የሆኑት ሰዎች እንደ አጋጣሚ ባንክ ስለተዘጋባቸው ብር ሳያወጡ እየተራቡ በየመንገዱ እየለመኑ እንደሚኖሩ በቃ ረሃቡ በጣም እንደሚያስጠላ ሰው ሁሉ እዛ ወልዲያ እንደተራበ ነበረ። ጎቶቻችንም እዛ ስለነበሩ ይነግሩናል ያለውን ሁኔታ እና በጣም ነበር የምናለቅ ሰው በሰሜን ወሎ ተ ከስቶ ነበር። ያሉት የሰላም እጦትና የኑሮ ፈተና ከቤተሰብ ናፍቆት ጋር ተደማምሮ እህታማቾቹን የህሊና ጭንቀት ውስጥ አስገብቷቸው እንደነበር ገልጸዋል። ናፍቆቱ በጣም ከባድ ነበር። ደህንነታችንን ምናምን አለማወቃቸው በጣም ይከብደናል ለኛ ማለት ነው። በቃ ምንም ማድረግ ስላልቻለን ሁሉ በጣም ነበር ያዘን ነው፣ ስለማናገኛቸው በጣም ናፍቀን ነበር ሁላችንም። ግን ምንም አማራጭ ስላልነበረን ምንም ማድረግ አልቻልም ነበር። የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስ እና የ የቅዱስ ሲኖዶስ አባል ብጹዕ አቡነ ኤርምያስ ከሀገር ውስጥ መገናኛ ብዙሀን ጋር በነበራቸው ቆይታ የህወሀት ኃይሎች በቆይባቸው አምስት ወራት ያሳለፏቸውንና አስከፊ ያሏቸውን ፈተናዎች ተናግረው ነበር። መብራት የለም፣ እንጨት የለም፣ ክሰል የለም፣ እህል የለም፣ መድኃኒትም የለም። ይህም ሳያገኝ ነው ህዝቡ እንዲሁ ሲቸገር የቆየው። እንዲሁ መግለጽ ያቅተኛል በዚህ መካከል ሰዎች እርቧቸው ምን ይሉኝ እንደነበረ መፍትሄ የሚያገኙ እየመሰላቸው እንድረዳቸው ሲጨነቁ አባ ፊቴ ነው የውማ የሚሉኝ እናቶች በጣም ብዙ ናቸው ወልደው ብቻቸውን ተኝተው ወረቀት ጽፈው መውለዱን በሰላም ወልጃለሁ በቤቴ ምንም አይነት የምግብ መዓዛ የለም ብላ የምትጽፍ አራስ የምትልክ አራስ ነበረች የወልዲያ ከተማ ነዋሪው አስተያየት ሰጭ በበኩላቸው በእርዳታ ለመኖር ምክንያት ሰዎች ለልመና መውጣታቸውን ተናግረዋል። ምንም እርዳታ የለም። ምዝገባ ተባለ ተመዘገበ። በእርግጥ ህዝቡ ተመዝግቦ ነበር። እስካሁን ድረስ ያየኑ ነገር የለም። ይገርመሃል። በጣም ህዝቡ በራ ህጻናት ሁሉ እናቶቻችን ህዱ ለምኑ ብለው እና ሊላሉ በየሰፈሩ ይመጣሉ። ነፍሰ ጥሮች ያሳዝነዋል። ልመና ይወጣሉ። ምንም እርዳታ የሚባል የለም። ያ ወደ ትግራይ ይሄዳል እንጂ እኛ ጋር ምንም እርዳታ የለም። አቡነ ኤርሚያስ ለሀገር ውስጥ መገናኛ ብዙሀን በሰጡት አስተያየት የህወሀት ኃይሎች ሰሜን ወሎን ተቆጣጥረው በቆይ ባቸው አምስት ወራት ከዓለም አቀፉ ማህበረሰብ ያገኙት እርዳታ አለመኖርን አስታውሰዋል። አምስት ወር ዓለም አቀፍ የእርዳታ ድርጅቶች ብቅ አላሉ። የሀገር ወገን የሚደርስበት መንገድ የለውም፣ አጥር ነው። ከየትኛውም አቅጣጫ እርዳታ የለም እና እንዲህ የሚያንገላታ ጊዜን ያሳለፍ ነው። አቡነ ኤርሚያስ የጠፋ የሚመስለን ኢትዮጵያዊ መረዳዳት አለመጥፋቱን የሚያረጋግጥ መተባበር ባለፉት አምስት ወራት በወልዲያ እና አካባቢዋ ማህበረሰብ ዘንድ መንጸባረቁን ጠቅሰዋል እንደው ይመስለናል እንጂ በእውነት ኢትዮጵያውያን ባህል አልጠፋም። ለካ የኢትዮጵያዊ የመረዳዳት ባህል አለ በዛ ጭንቅ ሰዓት ተካፍለን ንሙት በሚል እንዲሁ፣ አሁን በእጅ ይችን ታክል ዱቄት መታ ምን ትሆናለች? ያለኝን ማምጣት ስላለብኝ ነው፣ ስላዘዝከኝ ይህ ሆኖ ቤት ያለው ብላ በእጇ እንዲቻለ ዱቄት አምጥታ የምሰጠኝ ሴት ነበረች። ያን የዓለምንም የሃይማኖት ልዩነት አከፋፍለናል። ዓለም አቀፉ ማህበረሰብ ተረጆዎችን በኩላይን አለማያቱንና ሰሜን ወሎ ለአምስት ወራት ለከፋ ሰብአዊ ጉዳት ሲዳረግ የውጭ መንግስታት በዝምታ ማለፋቸው የሚያሳዝን ነው ሲሉ በህዋት ቆይታ ጉዳት ደርሶብናል የሚሉ የከተማዋ ነዋሪ በቅሬታ አውስተዋል። በጣም በጣም ሰው ተሰምቶታል በጣም ምልት ሌላው እየተረዳ የእኛም አይረዳበት ምክንያት ምንድን ነው እነሱ እየተሰጡ እንዴት የኛ አይሰጠንም አምስት ወር ሙሉ እንደዚህ ደሞ የለም እንደገና በገበያ ሁሉም ነገር ውድ ነው ለምን አይሰጠንም ብሎ ሰው በጣም ነው የተሰማው ይገርመሃል በጣም የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን በበኩላቸው የሰሜን ወሎ አካባቢ ነዋሪዎች በአለም አቀፉ ማህበረሰብም ሆነ ተራዶ ድርጅቶች ላይ ያነሱት ቅሬታዎች እውነትነት አላቸው፣ ይላሉ። ማህበረሰቡ ያነሳው ቅሬታ ትክክለኛና በተግባር የታየ በአንድ ሀገር ውስጥ ሰው ለሆነ ሁሉ ምግብ የማግኘት ጉዳይ ቅድመ ሁኔታ ሊቀመጥለት የሚችል ጉዳይ አይደለም። ነገር ግን በአሸባሪ የህዋት ቡድን በግፍ ወረራ የአማራና የአፋር አካባቢዎች ተወረው ነበር። አንዱ ከተወረሩት አካባቢዎች የሰሜን ወሎ ነው። እነዚህ የሰሜን ወሎ ነዋሪዎች ከአምስት ወር በላይ በአሸባሪው የህዋት ቡድን ተይዘው የቆዩ ናቸው። በዚህ ጊዜ ምግብና መድኃኒት በማጣት ምክንያት ከፍተኛ ወገኖቻችን ለከፋ ረሀብ ተዳርገዋል። ሞትም ተከስቷል። ስለዚህ ትግራይ አካባቢ ከአንድ ሺህ አራት መቶ በላይ መኪና ድጋፍ ይዞ እንደገባ ታይቷል። በዩኤስአይድም ሆነ በሌሎች ኢንተርናሽናል ኤንጂኦዎች ማለት ነው። በዚህ አካባቢ ግን የምግብና የመሳሰሉ የመድኃኒት ድጋፎችን ይዘው እንዲገቡ የክልሉ መንግስት ጥሪ አቅርቦ ነበር። የፌዴራል መንግስት ጥሪ አቅርቦ ነበር። ጥሪውን በጸጥታና በትራንስፖርት አቅርቦት ሰበብ ወደ ተግባር መለወጥ አልቻሉም ያሉት አቶ እያሱ ይህም የሰሜን ወሎም ብቻ ሳይሆን የአማራ ክልልን መንግስት ያሳዘነ ሆኖ አልፏል ብለዋል። አሁንም በምክንያትነት ያነሱት የጸጥታ ችግር ተቀርፎ አካባቢው ከ የሀገር ህወሀት ነጻ በመሆኑ ቆመንለታል የሚሉት ሰብአዊ አላማ በተግባር በመለወጥ ጉዳት ለደረሰባቸው የህብረተሰብ ክፍሎች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ዓለም አቀፉ ተራዶ ማህበራት ሁሉንም የህብረተሰብ ክፍል በኩልነት እንደሚደግፉ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። የጠቅላይ ሚኒስትር ጽፈት ቤት ፕሬስ ሴክሬታሪ ቢልለኔ ስዩም ትናንት በሰጡት ጋዜጣዊ መግለጫ ከውሃት ኃይሎች ነጻ በወጡ የአማራ ክልል ዞኖች ለሚገኙ የህብረተሰብ ክፍሎች መንግስት ከ63 ሺህ ኩንታል በላይ የምግብ እህል ማከፋፈሉን ገልጸው ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራቂ